የነበረ ብሔራዊ ምርጫ ቦርድ በዜግነትና በመራጮች ትምህርት ረቂቅ መመሪያ ላይ ከሲቪክ ማህበረሰብ ድርጅቶች ጋር ውይይት ማካሄዱን ይመለከታል። ምርጫ ለማድረግ ያህልም ብቻ መደረግ እንደሌለ የምርጫ ቦርድ ሰብሳቢ አስገንዝበዋል ይለናል። እስከ ዛሬ ከተደረጉ ምርጫዎች የተሻለ ተአማኒነት የሚኖረው ምርጫ ለማካሄድ እንደሚፈልጉም ጨምረው መናገራቸውን ጠቅሶ መለስካቸው አመሃ ተከታዩን አሰናድተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባዘጋጀው የዜግነትና መራጮች ትምህርት ረቂቅ መመሪያ ላይ ከሲቪክ ማህበረሰብ ድርጅቶች ጋር ግማሽ ቀን የፈጀ ውይይት አካሂዷል። ረቂቁን ያዘጋጁት በአዲስ አበባ ዩኒቨርሲቲ የህግ መምህር ዶክተር ጌታቸው አሰፋ የረቂቁን ይዘት ለድርጅቶቹ ተወካዮች ካብራሩ በኋላ ተሳታፊዎቹ የተለያዩ የማበልፀጊያ ሀሳቦችንና ጥያቄዎችን ሰንዝረዋል። ዶክተር ጌታቸው አሰፋ በምርጫ ወቅት የዜግነት ትምህርትና የመራጮች ትምህርት አስፈላጊነትን አስረድተው የሰነዱን ዓላማም ለአሜሪካ ድምፅ ሬዲዮ አብራርተዋል። የስልጠናው ዋና ዓላማ ምንድን ነው? ዜጎች ችግር ካለም ችግሩን አይተው ችግር አለ ማለት እንዲችሉ አቅም መፍጠር ነው። እሱ ችግር ሊኖር ይችላል፣ ግን ዜጎች ህጉ ላይ የተቀመጡትን መብቶቻቸውና ግዴታዎቻቸውን ካወቁ፣ የተቋማቶቹን ስራና ኃላፊነት ካወቁ ችግሮቹን ለመፍታት ጭምር ከፍተኛ ተሳትፎ ስለሚያደርጉ፣ በዚህ ረገድም ማኑዋሉ ከፍተኛ ኮንትሪቢሽን ይኖረዋል። በውይይቱ ከተሳተፉት መካከል የኢትዮጵያ ፊልም ሰሪዎች ማህበር ቦርድ አባል አቶ ደሳለኝ ኃይሉን የረቂቁን ደካማና ጠንካራ ጎን የሚሉትን ዘርዝረዋል። ረቂቁ በብዙ መንገድ ጥሩ ነው የሚሉት አቶ ደሳለኝ የተዘጋጀው ሰነድ ወደ ህዝብ ዘንድ የሚደርስበት መንገድ በግልጽ አለመቀመጡ አንድ ጉድለት ነው ይላሉ። በተለይም ወጣቱን በማሳተፍ በኩል አዳዲስ ዘዴዎች መታየት እንዳለባቸውም ይጠቁማሉ። የኢትዮጵያን ፖፑሌሽን ከቋንቋና ከባህል አንጻር ተንትኖ ቢያንስ አስራ አምስቱ ብሔረሰቦች የኢትዮጵያን ዘጠና አምስት ፐርሰንት ህዝብ ብዛት ይወክላሉ በተለይ ደግሞ ወጣቶችን አሁን ሀገሪቱ ውስጥ ካለው የወጣቶች ይሄ ሰላምና መረጋጋት ያለመኖር በየቦታው ግጭትና ምናምን የመኖር ምናምን አንጻር ወጣቶችን እንዴት በዘመናዊ ቴክኖሎጂዎችን በመጠቀም እንዴት እነሱን ወደዚህ መመለስ ይቻላል። አሁን ከአዲስ አበባ ስትወጣ በየክልሉ ስትሄድ ባለፈው ሀያ ምናምን አመት የተዘራው የዚህ የብሔር ፖለቲካ የፈጠራቸው ጽንፈኝነቶች አሉ፣ ብሔርን ቋንቋን መሰረት ያደረጉ። ስለዚህ እነዚህ ነገሮች በምን አይነት መንገድ አርግቦ ሰነዱ ይሄ እንዴት ዴሞክራቲክ የሚሆነው የስነ ዜጋ ትምህርቱን እንዴት አብሮ አያይዞ አሁን አገሪቱና ሕዝቦቿ ወጣቶቹ ያሉበትን ስነልቦና ማንነት ወይም ደግሞ አዝማሚያ አይቶ የሚሰጥ ዶኩመንት መዘጋጀት አለበት ብዬ አምናለሁ። ጽጌረዳ ዘውዱ የኢትዮጵያ ወጣቶች ፌዴሬሽን ምክትል ፕሬዚዳንትና የሲቪል ሶሳይቲ ፎረም ሥራ አስፈጻሚ ናቸው። ለወጣቱ የህብረተሰብ ክፍልም ይህ ትምህርት ሲሰጥ እንዴት ያለ መንገድ መከተል እንደሚገባ ጠቁመዋል። እኛም እንደ ወጣት አደረጃጀት ያነሳናቸው ናቸው። ትኩረት ሊሰጥባቸው በተለይ ከትምህርት አሰጣጥ ስትራቴጂው አንጻር ሁሉም ማህበረሰብ ክፍል አንድ አይነት አፕሮች መጠቀም የለብንም። አሰራር ላይ ለምሳሌ ወጣቶችን ትምህርት የምንሰጥበት መንገድ በአንድ አዳራሽ ውስጥ ሰብስቦ ትምህርት ከመስጠት ይልቅ ምን አይነት የተለየ መንገድ ብንጠቀም ነው ሳይሰለች ወጣቱ ጋር ተደራሽ ሊሆን የሚችለው? ለምሳሌ ሶሻል ሚዲያን ማህበራዊ ሚዲያዎች ወጣቶች በየቀኑ ራሳቸው ላይ ባለ ነገር የሚያዩት ስለሆነ እንደዛ አይነት የተለያዩ ፊልሞችን፣ ቲያትሮችን እንዲገባቸው በሚችል መልኩ ተደራሽ እንዲሆን ቢደረግ የሚል ነገሮችን ግብአት ሰጥተናል። ዶክተር ጌታቸው አሰፋ በበኩላቸውም እነዚህ ከውይይቱ የተገኙ ግብአቶች ሰነዱን ለማበልጸግ ከፍተኛ አስተዋጽኦ እንደሚኖራቸው ገልጸዋል። የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በውይይቱ ማጠቃለያ ላይ ከጋዜጠኞች ለተሰነዘሩ ጥያቄዎች ምላሽ ሰጥተዋል። ከቀረቡላቸው ጥያቄዎች አንዱ በአሁኑ ወቅት ቦርዱ ካለበት የስራ ጫናም ሆነ በአገሪቱ ከሚታየው የሰላምና መረጋጋት ችግር አንጻር ቦርዱ የምርጫው የጊዜ ሰሌዳ ወደፊት መገፋት እንዳለበት ቢያምን ይህን ለማድረግ ስልጣን አለው ወይ የሚል ነበረ። ይህን ለማድረግ ቦርዱ ስልጣን እንደሌለው የገለጹት ወይዘሪት ብርቱካን ሊደረግ የሚችለውንም አብራርተዋል። ምርጫ ለማድረግ ያህል አናደርግም። ምርጫ በዜጎች ደህንነት ላይ በዜጎች ህይወት ላይ የተባባሰ ሁኔታ ለማምጣት ብለን አናደርግም። ምርጫ የተሻለ ነገር ለማምጣት ነው መደረግ ያለበት። እስካሁን ከተደረጉ ምርጫዎች የተሻለን ተአማኒነት በህብረተሰቡ፣ በአብዛኛው ህብረተሰብ ክፍል ተአማኒነት ያገኘ እንዲሆን አድርገን እነሱን የሚያስፈልጉን ነገሮች መሬት ላይ አሉ ብለን በእኛም በኩል ባለው አቅም ሊሆን ይችላል፣ በሌሎች ተሳታፊዎችም ሊሆን ይችላል፣ በሰላም ሁኔታም ሊሆን ይችላል እነሱ መኖራቸውን አ ማረጋግጠን ነው የምናደርገው እና የእኛ ዝግጅት ምን ያህል ጊዜ እንደሚፈጅ የሌሎቹ ምንድን ነው ተሳታፊዎች ያሉበት ሁኔታ እንዴት እንደሆነ እና ያለው ደግሞ ደህንነት ወይም የሰላም ሁኔታ ምርጫን ለማድረግ የሚያስችል ነው ወይ የሚለውን ግምገማ አይተን በተባለው እኛ ልናደርግ በምንፈልገው በሕገ መንግሥት በተቀመጠው የጊዜ ሰሌዳ ውስጥ ማድረግ አንችልም ብለን የምናምን ከሆነ ይህንኑ በዝርዝር አስቀምጠን ለሚመለከተው የመንግስት አካል ጥያቄ እናቀርባለን። የምርጫ ቦርድን መዋቅራዊም ሆነ ሌሎች ለውጦችን በተመለከተ ጥናት እየተደረገ መሆኑን ያስታወሱት ወይዘሪት ብርቱካን ባለፈው ሳምንት በተወካዮች ምክር ቤት የጸደቀው ቦርዱን እንደገና የሚያቋቁም አዋጅም አንዱ የለውጥ መሰረት እንደሆነ አስታውሰዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ